በደቡብ ወሎ ዞን ወሮ ኢሉ ወረዳ ስር የሚገኙት የካቤና ለጎጎራ አካባቢ ነዋሪዎች የካቤ የቀድሞ ወረዳነት ተመልሶልን ራሳችንን ማስተዳደር አለብን የሚል ጥያቄ አቅርበዋል። ጥያቄውን ተከትሎም የወሮ ኢሉ ወረዳነት ሊታጠፍ ይችላል የሚል ጭምጭምታ በመሰራጨቱ በወረዳው ውጥረት ነግሶ ቆይቷል ውጥረቱ አመራሮችን ከስልጣናቸው አሰናብቶ ግጭቶችን እስከ ማስተናገድም የደረሰ ነበር ይለናል። ከሁሉም የሚልቀው ግን ይላሉ፣ ቅሬታቸውን ለአሜሪካ ድምፅ የገለጹ የአካባቢው ነዋሪዎችን ገልጦ የጻፈው ወይም ያደረሰን መስፍን አራጌ ከሁሉም የሚልቀው የመንግስት መዋቅሩ ከስድስት ወራት በላይ መደበኛ ተግባሩን እያከናወነ ባለመሆኑ ለከፋ ችግር መዳረጋችን ነው ብለዋል። የዞኑ አስተዳደር መንግስታዊ መዋቅሩ እንዲቀጥል ማድረጉን ቢያስታውቅም የወረዳው ነዋሪዎች በአንድ በኩል መዋቅሩ በተጠናከረ መልኩ ስራውን እየሰራ ለመሆኑን ይናገራሉ። በሌላ በኩል ደግሞ አዲስ የተቋቋመው መዋቅር አይወክለንም የሚለዋሉ መስፍን የካቤን ታሪካዊ ዳራ እያጣቀሱ ከቀዳማዊ አጼ ኃይለሥላሴ እስከ ደርግ ዘመን የነበራትን ደረጃ እያወሱ ወረዳነታቸው እንዲመለስ ጥያቄ የሚያቀርቡት የካቤ ለጎጎራ ወረዳ አስመላሽ ኮሚቴ ሰብሳቢ አቶ አሊ ሞየ ናቸው። ለጎጎራ የሚባለው አካባቢ በንጉሱም ዘመን በደርግም ዘመን የወረዳነት የአስተዳደር እርከን ተሰጥቶት በሁለቱ መንግስታቶች ሲያገለግል ቆይቷል። ወረኢሎ የሚባለው ደግሞ በአውራጃነት ማለት ነው። ለጎጎራን ጨምሮ እነ ጃማን እነለጊሄዳን ሲያስተዳደር የነበረ ከተማ ነው። በኢህአደግም ስርዓት ሰማንያ አራት እና ሰማንያ አምስት የሽግግሩ ወቅቶች ጊዜም ወረዳ እናት አስተዳደሩ ሲሰራ ቆይቷል። ከሰማንያ አምስት ጀምሮ እንግዲህ የእኛ ወረዳ ታጥፎ የወረዳ መቀመጫው ነገጎራ ካቤ መሆኑ ሲገባው ኦሬሉ ከተማ እንዲሆን ተደርጓል። ጥያቄው ከታሪካዊ መሰረትነቱ ባሻገር ህዝባዊ ፍላጎት የተስተዋለበት ቢሆንም ተገቢውን ምላሽ አለማግኘታቸውን ሰብሳቢው ይናገራሉ። ከዞን ከክልል እስከ ፌዴሬሽን ምክር ቤት የተሄደበት ሁኔታ ነው ያለው። ያም ሆኖ ግን እስካሁን ምላሹ አልተገኘም። የካቢኔ የወረዳነት ጥያቄ በሙሉ ልብ እንደሚደግፉት የሚናገሩት ደግሞ የወረይሉ ከተማ ነዋሪው አቶ ስንታየ አሰፋ ናቸው። የወረይሉ አካባቢ ህዝብ የካቢኔ ወረዳ ጥያቄ ወረዳ ቢሰጣቸው እንደግፋለን። ውዝግቡ የካቤ የወረዳነት ጥያቄ ወረይሉን ከወረዳነቱ አንስቶ ወደ ካቤ ሊያዞር ይችላል የሚል ጭምጭምታ በሰፊው መናፈሱን ተከትሎ የተፈጠረ መሆኑን የደቡብ ወሎ ዞን ዋና አስተዳዳሪ አቶ እሸቱ የሱፍ ያስረዳሉ። የወረይሉን አካባቢ ህዝብ አዋይተናል። የካቤ የወረዳ መሆን ጥያቄ የእኛም ጥያቄ ነው ይላል ወረይሉ ራሱ። ስለዚህ ሁለቱ ህዝቦች በወረዳው መመለስ ጉዳይ ላይ ልዩነት የላቸውም። ባይሆን የወረን ወረዳ አንስተን ካቤ እንሆናለን የሚለው ነው እንጂ የማይገራው ወረዳው መመለስ አለበት ብሎ ይሞግታል ማለት ነው። የወረዱ አካባቢ አዲሱ የለውጥ እንቅስቃሴ አሁን ሲሆን፣ ደግሞ የካቤም የወረዳነት ጥያቄ አዲስ መልክና አቅጣጫ ይዞ ቀረበ። ለውጡ ሂደት በሀገር ደረጃ ተግባራዊ መሆን ሲጀምር የዚህ አካባቢ ህብረተሰብ ምሬቱ የከፋ እና የተገፋ ህብረተሰብ ስለነበር ቀደም ብሎ እንደውም ከሰኔ አስር አካባቢ ጀምሮ ለወረዳው መንግስት አንገዛም መወረዳችን ሊመለስ ይገባል በሚል የተለያዩ ጥያቄዎችን ማቅረቡን ተከትሎ ከሐምሌ ሀያ ዘጠኝና እስከ ሰላሳ ባሉት የክልል አጥኚ ቡድን መጥቶ ማጥናቱን ተከትሎ አጥንቶ ምላሽ ሊሰጥብን ነው፣ ጥያቄያቸው ሊመለስ ነው በሚል አስተሳሰብ ወረይሉ ከተማ ላይ ያሉ የወረይሉ ከተማ አስተዳደር ነዋሪዎች አካባቢ ተኮር በሆነ አገላለጽ የእኛን አካባቢ የአመራር አካላቶች ቤታቸውን አፍርሰው፣ ንብረታቸውን አቃጥነው አውድመው አስወጥተዋቸዋል። ግጭቱ በጋብቻና በትውልድ አንድ ሆኖ በኖሩ ህብረተሰቦች መካከል መቃቃርን አስከትሏል የሚሉት የወረይሉ ከተማ ነዋሪው አቶ ስንታየው ድርጊቱንም አግባብ አይደለም ይላሉ። ድርጊትዱ እንደተፈጠረ የተወሰኑ ቤት ምናምን እንደዚህ እንደዚህ የመሳሰሉት ነገሮች የፈረሱ ነገሮች ስለነበሩ እሱን እናወግዛለን። ትክክል አልነበረም፣ መሆን አልነበረበትም። እኛ አጥፍተን ከሆነ ገለተኛ አካል መሀል ይግባና እንክሳለን፣ እነሱ ደግሞ አጥፍተው ከሆነ ሊክሱን ይገባል። ስለዚህ መንግስት መመስረት አለበት። ልማቶች ወደኋላ እየቀሩ ነው። ስለዚህ ማንኛውንም ነገር የሚቀመጥ ነገር የወራ ይሉ ከተማ ወይም የወራ አካባቢ ይቀበላል። በሁለቱ አካባቢዎች በተፈጠረው ውጥረት ምክንያት መንግስታዊ መዋቅሩ ተገቢውን አገልግሎት እየሰጠ አይደለም። የንግድ እንቅስቃሴዎች ተዳክመዋል። የመሰረተ ልማት ዝርጋታዎች ተስተጓጉለዋል። አፋጣኝ መፍትሄዎች ካልተወሰዱ ወረዳውን ካለበት የደህንነት ቁልቁለት ወደ አዘቅት ሊያሸጋግረው ይችላል የሚሉ ስጋቶች መንጸባረቅ ጀምረዋል። የወራሂዱ ህዝብ ካቢ አካባቢ ሄዶ ገበያ መገቤት አይችልም፣ የካቢ አካባቢ ደግሞ ወራሂዱ መጥቶ መገቤት አይችልም። እነዚህ ግብይቶች በሚቋረጡበት ጊዜ ንግድ ነግዶ ልጅ የሚያስተምር ኑሮውን የሚመራ ማህበረሰብ እንዳለ፣ ስለዚህ በዚህ ሁኔታ የንግድ እንቅስቃሴው ተዳክሟል። ትምህርት ቤቶች፣ ጤና ተቋማት አገልግሎት በተገቢው መንገድ እየሰጡ አይደሉም። በነገራችን ላይ ይሄ ችግር በመፈጠሩ ወደ ትምህርት ቤት መግባት ያለባቸው ተማሪዎች አልገቡም እስካሁን ድረስ። የተመዘገቡትም ተማሪዎች ስራ የጀመሩትም ትምህርት ቤቶች በትክክለኛው መንገድ ትምህርት እየሰጡ ያሉበት ሁኔታ አይደለም። ምክንያቱም አመራር ሙሉ በሙሉ አልተተከለም፣ መረጋጋት የለም። መረጋጋት በሌለበት ደግሞ ትምህርት ቤቶች ሰላማዊ የሆነ የመማር ማስተማር ሂደት ስለማያካሄዱ ማለት ነው። ጤና ጣቢያ ወላዶች በተገቢው መንገድ የአምቡላንስ አገልግሎት እያገኙ አይደለም። ምክንያቱም አካባቢ ሰላም ስላልሆነ የጤና መድህን አገልግሎት ህብረተሰቡ እያገኙ አይደለም። የዞኑ ዋና አስተዳዳሪ አቶ እሸቱ ግን የፈለገው ደረጃ ባይሆንም ወረዳው አመራር አልባ የሚያስብለው ደረጃ ላይ አልደረሰም ነው የሚሉት። በአዲስ መልክ የማጠናከር ስራም መከናወኑን ይጠቅሳሉ። አሁን ወረዳው አመራር አልባ ነው ማለት አይቻልም፣ አመራር እየሰጠ ነው የሚነሳው ነገር ምንድ ነው? ለጎጎር አካባቢ ዘይደን አመራር መቀበል አንፈልግም፣ አገልግሎት ማውሰድ አንፈልግም፣ በዚሁ ካልመለሳችሁልን ወደዛ ሄድም የሚል ቅሬታ እና የልዩነት ሀሳብ አላቸው። የካቢ ወረዳ አስመላሽ ኮሚቴ ሰብሳቢ ችግሩ ወቅታዊ ምላሽ አለማግኘቱ በወንድማማች ህዝቦች መካከል መቃቃርን አስከትሏል ሲሉ፣ የዞን ዋና አስተዳዳሪ ግን እንደ መንግስት አስፈላጊው ስራዎች ሲሰሩ መቆየታቸውን ይናገራሉ። የወረይሉ ወረዳ ነዋሪዎችም በሽምግልና ጉዳዩን ለመፍታት ጥረት መደረጉን ያስታውሳሉ። ሁለቱ ህዝብ የተዋለደ የተዛመደ እንደሆነ የሚካድ አቅ አይደለም። ችግሩን የፈጠረው የዞን የክልል መንግስቶች መፍታት አለመቻላቸው እዚህ ግባ የማይባል መልስ ባለመስጠታቸው ምክንያት ነገሮች እየተካረሩ ሄደዋል። ግጭቱን ለመፍታት ውይይቶች በሁለቱም ወሉም ላይ ካቤም ላይ ውይይቶችን አድርገናል። ከሁሉም ህብረተሰብ ክፍል የተወጣጣ የመንግስትን አቋም በግልጽ አስረድተናል። ለወረዳ ለመመለስ በአሁኑ ሰዓት ብዙ ጥያቄ ነው ከየአካባቢው እየቀረበ ያለው ለክልሉ በክልላችን በርከት ያሉ አካባቢዎች ናቸው የወረዳ ጥያቄ ያላቸው። ይህንን ለመፍታት ደግሞ ያው በጀትም ይጠይቃል። በጣም የመሰረተ ልማት ትተን፣ መንገድ ትተን፣ ትምህርት ቤት ትተን፣ ጤና ጣቢያ ትተን፣ ሌሎችም ልማት ያለባቸውን ነገሮች ትተን ነው ወረዳ ምንከፍተው። አንድ ወረዳ ስንከፍት በርካታ የሰው ሀይል እንቀጥራለን ኢንፍራስትራክቸር፣ እናሟላለን፣ ቢሮ እንገነባለን፣ የመንግስት ሰራት እያንቀጥራለን። ይሄ ሲሆን ምንሰራቸውን የልማት ስራ ስለሚያስተጓጉል በአሁኑ ሰዓት ይህንን ወረዳ የመመለስ ጥያቄ አልመልስም ብሎ የክልሉ መንግስት ቁርጥ ያለ ውሳኔ ሰጥቷል። ወረዳው የተፈጠረው ውጥረት ወረዳውን በጀት አልባ አድርጎ ለሁለት ሩብ ዓመታት አዝልቋል ውጥረቱ አንዴ ሞቅ አንዴ በረድ ሲል ቆይቷል በመጨረሻም ህዝባዊ ውይይት ተደርጎ በቅርቡ አመራርን በማሟላትና በጀትን በማጽደቅ ወረዳው መደበኛ ተግባሩን እንዲያከናውን አቅጣጫ ተሰጥቷል በጀትም አልጸደቀም ነበር ከአሁን በፊት በሁለቱ ልዩነት በጀትም ጸድቋል። አመራርም በተወሰነ ደረጃ ሁሉም ባይሆን የተወሰኑ አሁን ቅድብ ጊዜ ምክር ቤቱን ተጠርቶ ሃምሳ ሲደመረ አንድ ፐርሰንት በላይ እስክል ስለተገኘ ምክር ቤቱ በጀቱንም አጽድቋል፣ አመራሩንም ሰይሟል። ዋና አስተዳዳሪው ይህን ይበሉ እንጂ የካቤና የለጎጎራ አካባቢ ቀበሌ ጉባኤተኞች የሌሉበት ውይይት ብቻ ሳይሆን በተጽዕኖ እየተካሄደ ነው ሲሉ የወረዳው አስመላሽ ኮሚቴው ሰብሳቢ ቅሬታቸውን አቅርበዋል። ጎራ አካባቢ ካቤና ዙሪያ አካባቢ ያለው ቀበሌ ጉባኤተኛ አንድም አልሄደም። ነገር ግን የካቤ አካባቢ ጉባኤተኛ ሆነው ወረኢሉ ከተማ በመንግስት ስራ ላይ የተቀመጡት ጭምር በፖሊስ እየተገደዱ በአፈሙስ እየተገደዱ ሄደው እንዲወስኑ የተደረገበት ሁኔታ ነው ያለው። በጀት የጸደቀው አዲስ የተቋቋመው መንግስት የመንግስት የወረዳ መንግስት መዋቅር የተቋቋመው በዚህ ልክ ነው። የላይኛው አካባቢ ጉባኤተኛ አንድም ሰው መሄድ አልቻለም። ግን ለምንድን ነው ያልተገኘው? እንደዛ ነው። እንግዲህ ታዲያ አዲስ በተቋቋሙ አመራር ላይ ያላችሁ አቋም ምንድን ነው? የተመረጠውንም የወረዳ መንግስት መዋቅር አንቀበለውም፣ የጸደቀውንም በጀት አንቀበለውም። የዞን ዋና አስተዳዳሪ ግን ጥያቄዎች በህግ ጥላ ስር ውለው ህጋዊ ምላሽ ማግኘት አለባቸው ባይ ናቸው። መንግስት ለመሆን መንግስት ማፍረስ አይጠይቅም። መንግስት ለመሆን መንግስት እንዲኖር መፍቀድ ያለባቸው ህግ ሲከበር ነው መንግስት መቆም የሚችለው። በህገወጥ መንገድ ወረዳ ማስመለስ አይቻልም። ወረዳ የመመለስ ጥያቄውም በዚህ አመት እና በቅርቡ አልመለስም ስላለ የክልሉ መንግስት ሌላ ጊዜ ሲመቻችለት ነገሩን አጥንቶ በብቃት አይቶ ሁኔታውን ግራ እና ቀኝ አይቶ ሊመልስ ይችላል። በአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ የፖለቲካ ዘርፍ ምክትል አማካሪ አቶ ከፍ ያለው ሙላቴ በሚሰጡት አስተያየት ዘገባዬን ላጠናቅ በዛን በዚህ ፓርቲ እንደ ፓርቲ እስከሚቀጥለው ምርጫ ድረስ ከህዝብ ኮንትራት ወስደዋል። ባለው አቅም ነው አካባቢ የሚያስተዳድረው። መንግስትም በዚህ ልክ ተዋቀዋል፣ እና የተዋቀረን መንግስት አሁን ፍቅድ ያለ የመንግስታዊ አገልግሎት አልተመቸንም ከተባለ ይህ ህጋዊ የሆነ መንገድ ነው፣ ጥያቄ ለመንግስት መቅረብ ያለበት። መንግስት ደግሞ ይህን ጥያቄ መቀበል ካልቻለ ባለው እንትን እየቀጠል እየተገለገል ነው መቀጠል መቻል ያለብን እንጂ መንግስት ይህንን እንትን መመለስ ካልቻለ እኛ የኃይል አማራጭ ወስደን በራሳችን ከአንድ ወረዳ ተገንት የራሱን መንግስት ማቋቋም አይችልም። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።